ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 27 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ማግዬ፣ በእያንዳንዳችን ልቦናና ህሊና ውስጥ እኛም እስክንከተልሽ ትኖሪያለሽ። ታላላቅ ስራዎችሽ፣ የተከልሻቸው የህይወት እጾች፣ የተግባሮችሽ ስኬት ፍሬዎች፣ የተውሽልን ቅርስ ሁሉ ለመጻኢ ትውልዶች ይተላለፋል። ማይገነት፣ አልሞትሽም። በቅርቡ አሜሪካ ውስጥ ባረፉት ዶክተር ማይገነት ሽፈራው የሽኝት ሥነ ሥርዓት ላይ ከተነገረ የተቀነጨበ ነው የሰማችሁት። ዶክተር ማይገነት ስለ ሰው ልጅ ክብር በተለይ ስለ ሴቶች መብቶች ብዙ የተሟገቱ ሰው ናቸው። እኛ የአመራሩ ግንባር ላይ ከሌለንባቸው ቀዳሚ ምክንያቶች አንዱ ያለ መደራጀታችን ነው። መደራጀት ለሴቶች መብቶቻቸውንና ኃላፊነቶቻቸውን እንዲያውቁ በጣም በጣም አስፈላጊ ነው። ሌላው ትምህርትም በአንደኝነት የሚጠቀስ ነው። ወንዶቹ ያላቸውን ያህል ትምህርት የለንም። ስርዓተ ትምህርቱ ሴቶች መሪ እንዲሆኑ የሚያደፋፍር አይደለም። ስለ ዶክተር ማይገነት ሰፋ ያለ ዝግጅት ይዤላችኋለሁ። ስለ አሜሪካ የወቅቱ የፖለቲካ ግለትም እንነጋገራለን። በጣም አስጸያፊ ነው። በነገራችን ላይ ለአሜሪካም ለሀገሪቱም የሚጠቅም አይደለም። በጣም የሚያስጸይፍ ነገር ነው። ሪፐብሊካኖቹ ጥሩ ካንዲዴቶች አላቀረቡም፣ ብዙ ጊዜም ወሰዱ። የትራምፕ ጉዳይ በጣም የሚያስፈራ ነው። የሚያስፈራ ነው። ለምን ዶክተር ሰይድ ሀሰን ዩናይትድ ስቴትስ ያሉ አሜሪካዊ የኢኮኖሚክስ ፕሮፌሰር ናቸው። ይመለሳሉ። ሶሎሞን አባተነኝ የማስተናግዳችሁ። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳነች ፍሳዬ ነኝ። አምስት የዩናይትድ ስቴትስ ክፍለ ግዛት ቀጣዩ የሀገሪቱ ፕሬዚዳንት ለመሆን በሚደረገው ውድድር ዲሞክራቲክንና ሪፑብሊካዊን ፓርቲ ወክለው የሚወዳደሩትን የመሰየም ምርጫ ትላንት አካሂደዋል። የሪፑብሊካውያኑ በአራት ክፍላተ ግዛት ምርጫ አካሂደው ቀዳሚው ተወዳዳሪ ዶናልድ ትራምፕ በሉዊዚያናና በኬንታኪ ቴድ ክሩዝ ደግሞ በሜይንና በካንሳስ አሸንፈዋል። ሴኔተር ማርኮ ሩቢዮና የኦሃዮ አስተዳዳሪ ጆን ኬሲች በአራቱም ክፍላተ ግዛት ወደ ኋላ ቀርተዋል። በዲሞክራቶች በኩል ሴኔተር በርኒ ሳንደርስ የካንሳስንና የሉዊዚያናን ውክልና አግኝተዋል። የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ደግሞ በሉዊዚያናው ምርጫ ከፍተኛ ድምፅ በማግኘት ሳንደርስን አልፈው አፍሰውታል። ክሊንተን ያገኙት ውክልና 1121 ሲሆን ሳንደርስ ግን 479 ውክልና ድምፅን ያገኙት። በሌላ የዩናይትድ ስቴትስ ዜና ደግሞ የቀድሞዋ የዩናይትድ ስቴትስ ቀዳማዊት እመቤት ናንሲ ሬገን በ94 ዓመት ዕድሜያቸው አርፈዋል። የቀድሞ ፕሬዚደንት ሮናልድ ሬገን እንደ አውሮፓ አቆጣጠር በ2004 ዓ.ም ከ11 ዓመታት በፊት ማለት ነው ከዚህ ዓለም በሞት እስከተለዩበት ጊዜ ድረስ ከአምስት አስርተ ዓመታት በላይ ለሆነ ጊዜ በትዳር ቆይተዋል። የናይጄሪያ ወታደራዊ ኃይል በሰሜን ናይጄሪያ ከጽንፈኛው እስላማዊ ቡድን ቦኮ ሐራም ጋር በሚካሄደው ውጊያ የሞተው እያንዳንዱ ወታደር አራት ልጆች የትምህርት ዕድል እንዲያገኙ እንደሚያደርግ አስታውቋል። ወታደራዊ ኃይል የሚሰጠው የትምህርት እድል ትምህርታቸውን እስከሚያጠናቀቁበት ጊዜ ድረስ የሚያስፈልገውን ክፍያ ማቅረብን ያካትታል። በሁሉም አቅጣጫ ያሉት ናይጄሪያውያን እቅዱን በበጎ መንፈስ ተቀብለዋል። ይሁንና የሞቱት ወታደሮች ቤተሰቦች በሙስናና በብቃት ጉድለት ምክንያት ሳይሰናከልባቸው ለእቅዱ ተደራሽነት እንዲያገኙ ጥሪ አቅርበዋል። ሙስናና የብቃት ጉድለት የሀገሪቱ ተቋማትን እንደሚበክሉ ታውቋል። የናይጀሪያ ወታደራዊ ኃይል ቃል አቀባይ ኮሎኔል ሳኒ ኩካሽካ ኦስማን ከቦኮ ሐራም ጋር በሚካሄደው ውጊያ የሞቱት ወታደሮች ቤተሰቦች ተገቢ አያያዝ እንዲያገኙ ሲል የሀገሪቱ ወታደራዊ ኃይል የመድህን ፖሊሲ መስርቷል ብለዋል። በሱዳን የታወቁት ፖለቲከኛ ሐሰን አልቱራቢ የቀብር ስነ ስርዓት ዛሬ በመዲናይቱ ካርቱም ምስራቃዊ ክፍል ተፈጽሟል። በቀብር ስነ ስርዓቱ በብዙ ሺህ የሚቆጠሩ ሰዎች ተገኝተዋል። ቱራቢ ትናንት በ84 ዓመት ዕድሜያቸው ያረፉት በልብ ድካም እንደሆነ ታውቋል። አልቱራቢ የሱዳን ፕሬዚደንት ዑመር አልባሽርን እንደ አውሮፓ አቆጣጠር በ1989 ዓ.ም ስልጣን ላይ ባወጣው መፈንቅለ መንግስት አብይ ሚና ተጫውቶ እንደነበር ይታወቃል። ይሁንና ቅርብ ወዳጆች የነበሩት ሰዎች ወደ ኋላ ዋና ጠላቶች ሆኑ። ዓለም አቀፍ የወንጀል ችሎት የጦርነት ወንጀል በመፈጸም ክስ በፕሬዚደንት አልባሽር ላይ የእስራት ማዘዣ ባወጣበት ወቅት የችሎቱን እርምጃ የደገፉት ሱዳናዊ ፖለቲከኛ እሳቸው ብቻ ነበሩ። ቱራቢ በአንድ ወቅት ሟቹን የአልቃይዳ መሪ ኦሳማ ቢን ላዲንን አስተናግደው ነበር። ይሁንና የዩናይትድ ስቴትስ ባደረገችው ጫና ምክንያት ቡድኑ እንደ አውሮፓ አቆጣጠር በ1996 ዓ ም ከሱዳን ተባሯል። በ1990ዎቹ ዓመታት ጽንፈኛ እስላማዊነትን ይደግፉ የነበሩት ቱራቢ ወደ ኋላ ለዘብ ብሎ እንደነበር ተዘግቧል። በስልጣን ሽሚያ ምክንያት እንደ አውሮፓ አቆጣጠር በ1999 ዓ ም ከፕሬዚደንት ባሽር ጋር ከተጣሉ በኋላ ብዙ ጊዜ ይታሰሩና ይፈቱ ነበር። ሂላ በተባለች የኢራቅ ከተማ ላይ ዛሬ በተካሄደው የአጥፍቶ መጥፋት ጥቃት ቢያንስ አርባ አራት ሰዎች ሲገደሉ በርካታ ቆስሏል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ለጥቃቱ ኃላፊነት ወስዷል። አንድ የፖሊስ ባለስልጣን በገለጹት መሰረት አጥፍቶ ጠፊው በፈንጂ የተሞላ ነዳጅ ዘይት የጫነ መኪና እየነዳ ከባግዳድ 115 ኪሎ ሜትር ርቆ የሚገኘው የጸጥታ ኬላን ጥሶ ገባ። ኬላው ወደ ከተማይቱ ለመግባት ይጠባበቁ በነበሩ መኪኖች ተሞልቶ ነበር። ከሞተ ሰዎች መካከል ሲቪሎችና የጸጥታ ሰራተኞች ይገኙባቸዋል። ከአርባ በላይ የሚሆኑ ሰዎች ደግሞ ቆስለዋል። እስላማዊ መንግስት ነኝ የሚለው ቡድን አቻምና በርካታ ከተሞችን ወሮ ከያዘበት ጊዜ አንስቶ ከኢራቅ መንግስት ጋር ሲዋጋ ቆይቷል። እንደ አውሮፓ አቆጣጠር ከ2003 ዓመተ ምህረት አንስቶ ከ12 ዓመታት በፊት አንስቶ ማለት ነው። ኢራቅ ውስጥ ስለሚሞቱት ሲቪሎች የሚመዘግበው ክፍል ካለፈው ጥር ወር አንስቶ ከ2000 በላይ ሲቪሎች እንደተገደሉ ጠቁሟል። አድማጮች፣ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 27 2008 ዓ ም ምሽት ፕሮግራም ነው። ስለ ለከፋ ስለ ትንኮሳ ወይም ወሲባዊ ጉንተላ የምንነጋገርበት ጊዜ አለ። በዚህ ምሽት እኔም አልስማማም መለከት የለባትን የሚል ነገር አለኝ። በባህላችን የሆነ ነገር አምናለሁ፣ በኢትዮጵያ ባህል ማለት ነው። እንግዳችን ማንነቱን አልነገረንም፣ እንመለስበታለን። አሁን ወደ መጀመሪያው ዝግጅታችን እንለፍ። ከሙንገድ ተጋድያለሁ ሩጫዬን ጨርሻለሁ ሃይማኖቴንም ጠብቄያለሁ። እነዚህ ከቅዱሱ መጽሐፍ የተወሰዱ ቃላት ሰሞኑን ዋሽንግተን ዲሲ አካባቢ በነበረ ሐዘን ላይ በተቀመጡ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን መካከል ተሰሙ። ዶክተር ማይገነት ሽፈራው በ69 ዓመት ዕድሜያቸው አርፈው የአስከሬናቸው ሥርዓተ ቀብር በሜሪላንድ ምድር ተፈጽሟል። ስለ ዶክተር ማይገነት ሕልፈት ብዙ ሰው አዝኗል። ስለዚህም ሰው ሐዘኑን ለመግለጽ የሰማዩንም ቃል የምድሩንም አባባል ስሜቱንና መንፈሱ የነገረውን ሁሉ ብሏል። መጠንከር ብቸኛው አማራጭ መሆኑን እስክታውቅ እኮ ጥንካሬ ማለት ምን ማለት እንደሆነ አታውቅም። ሕሊና መታፈሪያ በእናቷ ሞት የተሰማትን ሐዘን የገለጸችባቸው ቃላት ናቸው። ዶክተር ማይገነት ሽፈራው ይላል በቀብር ስነ ስርዓት ላይ የተነበበው የህይወታቸው ታሪክ ሲጀምር፣ ዶክተር ማይገነት ሽፈራው መምህርት ነበረች። በትምህርት ቤት ብቻ ሳይሆን በሄደችበት ባለችበት ሁሉ አስተማሪ፣ ወጣቶችን ብቻ ሳይሆን አብሯት የዋለና አብሯት ያለን ሁሉ የምታስተምር የሙሉ ዕድሜ ዘመን መምህርት የዚህ ዝግጅት ሐሳብ ሐዘንን ማስተጋባት ወይም ሐዘንን መቀስቀስ ሳይሆን የዶክተር ማይገነትን ሕይወት ማክበር መግለጥና ማጉላት ነው። ሆኖም በዶክተር ማይገነት ሽፈራው ሕልፈት ካዘኑት መካከል በቅርብ የሚያውቋቸው፣ አብረዋቸው የኖሩና የሰሩ የቪኦኤ ባልደረቦችም ይገኛሉና ለዚህ ዝግጅት የሚሆኑ ግብአቶችን እያሰባሰብኩ ሳለሁ ትዝታ በላቸውን ለኢንተርቪው ጋበዝኳት። ትዝታ ለዚህ ለቃለ መጠየቄ እንድጋብዝሽ ያነሳሳኝ ትልቅ ነገር ሰሞኑን በጣም ስታዝኛ አይችሻለሁኝ በዶክተር ማይገነት ሽፈራው እረፍት ምክንያት ሐዘንሽን፣ ድንጋጤሽን ሳይ የነበረው ዶክተር ማይገነት ታመሙ ከተባሉበት ቀን ጀምሮ ነበረ። በእርግጥ ሰው ሲሞት ያሳዝናል። በተለይ የሚያውቁት ሰው ሲሞት ያሳዝናል። አንቺም ስታዝኜ ከዚህ በፊት ማይችሻ በዚህ ጊዜ ግን ስታዝኝ ሳይሽ በጣም የተለየ ነበረ ሀዘንሽ። እና ለመሆኑ ዶክተር ማይገነትን ምን ነገር የተለየ ቢያደርጋቸው ነው እንደዚህ አይነት ስሜንት ሲሰማሽ የቆየው? እስካሁን ድረስም ሀዘን ላይ ነሽ እንደማየው። አዎ ሰለሞን እድሉን ስለሰጠኝ አመሰግናለሁ። ማይገነት አንተም አንቺ ብትላት ደስ ይለኛል። እንደ ጋዜጠኛ ስላለሁ ነው አጠገብሽ። እርግጥ ነው በስራዋ በጣም ክቡር ከሆኑ ኢትዮጵያውያን አንዷ ነበረች ነችም ለብዙ ጊዜ ሆና ነው የምትኖረው ብዬ ለትውልድም ስራዋ ይተላልፋል ብዬ አምናለው። እኔ ጓደኛዬ በጣም የቅርብ ጓደኛዬ፣ እንዲሁም አብረን ደግሞ የሰላም ድርጅት ውስጥ አብረን ለረጅም አመታት እንደ አውሮፓ አቆጣጠር ከ1991 ዓ ም ጀምሮ አብረን ሰርተናል። ስለዚህ ሪዋን አቃለው፣ እንደ ሴቶች ድርጅት መሪ፣ እንደ ሰላም ሰው፣ እንደ ፍትህ ሰው አቃታለው። ከዚያም በላይ ከሰላሳ አመታት በላይ የቅርብ ጓደኛዬ ነች፣ አበልጆች ነን። ልጄን ህሊናን ክርስትና ያነሳሁት እኔ ነኝ። ቤተሰብም ናችሁ ቤተሰብም ነን። ስለዚህ ነው ሀዘኑና ድንጋጤው ለማለት በእርግጥ አንቺ ብቻ ሳትሆኝ ብዙ ሰውም ነው ያዘነው በዶክተር ማይገነት ህልፈት። ትዝታ፣ እስቲ ወደ አነሳሽው ወደ ሰላም ማህበራችሁ ልምጣና ምንድን ነበር የዶክተር ማይገነት አስተዋጽኦ? ትልቁ የማይገነት አስተዋጽኦ እኔ እስከማቀው ድረስ እንደው ምናልባት የህግ ሙያ ውስጥ ካሉ ሰዎች ውጪ ሆነ ብላ ጊዜዋ ን ወስዳ የሰብአዊ መብት ሰነዶችን እያጠናች ኢትዮጵያ ውስጥ ሰብአዊ መብት እንዲከበር ሰላም እንዲሰፍን ሴቶች እንዲደራጁ እና ተደራጅተውም ደግሞ ራሳቸውን፣ ቤተሰባቸውን፣ መብታቸውን ከማስጠበቅም ውጪ በሀገራቸው ጉዳይ ሙሉ ተሳትፎ እንዲያደርጉ የምታስተምር የምታደራጅ ሰው ነበረች ማይገነት። እና የተባበሩት መንግስታት ድርጅት የሰብአዊ መብት ሰነድ እየተነተነች ባልደረቦቿን የምታስጠናና ሁሉም ደግሞ በዛ የራሱን መብት አስጠብቆ የሌላውንም መብት ደግሞ ለመጠበቅና ለማስከበር እንዲጥር የምታደርግ ነበረች። ድርጅት አቋቁመን የኢትዮጵያ ሴቶች ለሰላምና ለልማት የሚል በኋላ ክሩ የሆነ ወደ ክሩ የተለወጠው አዎ፣ ሌሎች ሰፋ ብሎ ወጣቶችም አዳዲስ ሴቶችም ተሳትፈውበት የዛሬ ሶስት ዓመት ወደ ሰንት ሴንተር ፎር ራይትስ ኦፍ ኢትዮጵያን ውመን ወይንም የኢትዮጵያ ሴቶች መብት ማዕከል የተለወጠውን መጀመሪያ ያቋቋመችው እሷ ነች። እንደ አውሮፓ አቆጣጠር በ1991 ዓ ም የዛሬ 25 ዓመት ማለት ነው። ልክ ነው። ያ የሆነበት ምንድን ነው? አገራችን ሽግግር ላይ ነበረች። ደርግ ስልጣን ለቆ ኢህአደግ ስልጣን በሚይዝበት ጊዜ ነበረ። ተወዳጅ አልነበረም ነገሩ። ብዙ ጊዜ በጦርነት ነው አገራችን የኖረውና እሷ ሰላም ትል ነበረ። ሰላም ሰላም፣ ሰላም። በአንድ ሀገር እድገት እንዲኖር ሰላም አስፈላጊ ነው፣ መከባበር አስፈላጊ ነው። ውጥረት ካለ ደግሞ ሰላም አለ ማለት አይቻልም የሚለውን ነበረ የምታስተምረው። ብዙ ሴቶች የሚከተሏትም ሴቶች በዛ ሀሳብ ተደራጅተው ከእሷ ጋር ይሰሩ ነበር። ይህንን አሁን ያልሽውን የሚያጠናክር ባለቤቷ ዶክተር ጌታቸው ነግረውኝ ነበረ። በተለይ አንድ መጽሐፍ አሳትመዋል ሁለቱ በጋራ ሆነው የኢትዮጵያ የ1967 ዓ ም አብዮት የሰለጠነው የሰው ኃይል ምልሰት ወደ ኢትዮጵያ የሚል እዛ መጽሐፍ ውስጥ በአብዛኛው ያተኮሩት ይናገሩ የነበሩት ተስፋ ወደ ሰነቁላት የተሻለ ህይወት ይመጣል ብለው ወዳሰቡላት ኢትዮጵያ ነበረ። እንግዲህ እንደ አጋጣሚ ሆኖ ሁለታችን የሌላ አገር ለማጥናት ዛምቢያ ሄደን አጠናን። የዛምቢያ መንግስትም ትልቅ እርዳታ ነበር ያደረገልን። ግን መለስ ብለን ስለራሳችን ራሳችን ስለምን አናጠናም፣ አንድ አይነት እኮ አስተዋጽኦ ማድረግ እንችላለን ብለን በዛን ጊዜ አንገብጋቢው የአብዮቱ ፍንዳታና የተማረው ሰው ለመጀመሪያ ጊዜ ከአገር በብዛት የፈለሰ ነበረ። ዛምቢያን በነበርን ጊዜ ትላልቅ መንግስት የዩናይትድ ኔሽንስ ተቋማት ውስጥ የሚሰሩ ታላላቅ ሰዎች ኢትዮጵያ ኖች ነበሩ። እዚህም ሀገር ደግሞ መጀመሪያ ስናየው ኢትዮጵያ ኖች ትምህርታቸውን ጨርሰው ዲግሪያቸውን እንኳን ተሰልፈው ከመቀበላቸው በፊት ወደ ሀገራቸው ነበረ ቶሎ ብለው የሚሮጡት ነው የሚመለሱት። ዲግሪያቸው ወደ ኋላ ነበረ እንዲያውም በኤምባሲ በኩል የሚላክላቸው እና ዋናው እንግዲህ ትኩረት የተሰጠው ለምንድን ነው ኢትዮጵያኖች ከሀገራቸው ፈልሰው የሚወጡት? ለመጀመሪያ ጊዜ ድሮ ወደ ሀገራቸው ነበረ የሚመለሱት። አሁን ደግሞ ለምንድን ነው ወደ ውጭ ሀገር እንዲወጡ፣ ምን ምንድን ነው ያደረጋቸው የሚል ነው። እና ሌላም ደግሞ የተማረው ሰው በተለይም ወደ ኢትዮጵያ ለመመለስ ምንድን ነው የሚያስፈልግ? እንግዲህ ከሀገር ውስጥ ምንድን ነው ወደ ውጭ እንዲወጡ የሚገፋፋቸው፣ ግፊቱ ምንድን ነው? ውጭ ሀገር ደግሞ በተለይም አሜሪካ ሀገር ለመምጣት ምንድን ነው የሚስባቸው፣ ስበቱ ምንድን ነው? ያንን ነው። ሌላ ደግሞ በሌላ መንገድ እነኚህ ኢትዮጵያኖች ወደ አገራቸው ተመልሶ ለመግባት ኢትዮጵያ ውስጥ ምን ሁኔታ መፈጠር አለ? ምክንያቱም ይሄ የጎለበተ የሰው ኃይል የሰው አእምሮ ከሀገር መውጣት ለሀገር ጉዳት ነው። እነኚህ ሰዎች ላይ፣ የተማሩ ሰዎች ላይ መንግስት ብዙ ገንዘብ አጥፍቷል። ከሀገር ሲወጡ ሀገሪቷ ትጎዳለች፣ በኢኮኖሚም፣ በሰው ኃይልም በሁሉም ትጎዳለች። እና ምንድን ነው እንደገና እነኚህ ሰዎች ወደ ሀገራቸው እንዲመጡ የሚስባቸው የሚል ነበረ። በዛ ላይ እንግዲህ ያጠና ነው የዴሞክራሲ እጦት፣ የሰብአዊ መብት መታጣት፣ እነኚህ እነኚህ ሁሉ ወደ ውጭ እንዲመ- እንዲወጡ ያደርጋቸዋል። እንደዚሁም ደግሞ እነ ኢትዮጵያኖችን በሰላሳ አንድ አሜሪካ ስቴት ውስጥ ነበር ያጠና ነው። እነኝ ሁሉ ወደ ሀገር ለመመለስ እንፈልጋለን፣ ሀገራችን ለመርዳት እንፈልጋለን። ነገር ግን የሰብአዊ መብት የዴሞክራሲ ሁኔታ ካለ እዚህ ውጭ ሀገር የገንዘብ መሻት አይደለም እዚህ ያወጣል። ሀገራችን ውስጥ ዴሞክራሲ ቢኖር፣ ሰብአዊ መብት ቢኖር እንመለሳለን የሚል ነገር ነበረ። እንደ አጋጣሚ ሆኖ የደርግ መንግስት ወድቆ ይሄ የአደርግ መንግስት ሲገባ ነበረ። እንግዲህ ኢትዮጵያኖች አዲሱ መንግስት ዴሞክራሲን ካሰፈነ፣ ሀገር ውስጥ ሰብአዊ መብቶች ካሉ፣ ኢትዮጵያኖች እሰይ ብለው ወደ ሀገራቸው ተመልሰው ይገባሉ የሚል ተስፋና ድምዳሜ ነበረ ያደረግ ነው። እንደ አጋጣሚ ሆነው ግን ያ አልሆነም። በመጨረሻም ያ ጥናት በእኛ መካከል የመጀመሪያው በኢትዮጵያ መካከል የመጀመሪያው ነበረ፣ የሰው ፍልሰት በተመለከተ ትዝታ እና ከዛ በኋላ ከዶክተር ማይገነት ጋር በቅርብም ስለምትተዋወቂ በኢትዮጵያ ሁኔታ ላይ ያላቸው ስሜት ምንድን ነበረ? እሷ ፍጹም ኢትዮጵያዊት ነች፣ አገሯን በጣም ነው የምትወደው። ማይገነት በጣም ከተከበረ ቤተሰብ ነው የምትመጣው ጥልቅ ትምህርት ያላት እስከ ዶክትሬት ደረጃ የተማረች ነች። ነገር ግን በጣም ሰው አክባሪ፣ በጣም ትሁት፣ በጣም ወገኖቿን የምትወድ ከዛ ደግሞ ደግሜ ደጋግሜ ያስተዋልኩት ሁሉንም ኢትዮጵያዊ በእኩል አይን የምታይ፣ በፍቅር አይን የምታይ ከዳር እስከ ዳር እንደዛ አይነት ፍቅር ያላትና ለኢትዮጵያ ሁል ጊዜ ሰላምና ብልጽግናን የምትመኝ ነበረች እና ሰላም ማለት እንግዲህ ማጊ ደግማ ደጋግማ የምትለው ምንድን ነው የጦርነት ያለመኖር ሰላም አለ ማለት አይደለም። ሰዎች በፍርሃት መኖር የለባቸውም። ውጥረት መኖር የለበትም። በአንድ ሀገር ውስጥ ሰው ብሶቱን፣ አመለካከቱን፣ ደስታውንም ሆነ ሀዘኑን ጮክ አርጎ ነው መናገር ያለበት መብቱ ነው እግዚአብሔር የሰጠው መብቱ ነው ነው የምትለው ይህን ደግሞ ስልጣን ላይ ያለውን መንግስት በመቃወም ብቻ አይደለም መጪ ተተኪ ድርጅቶች ኢትዮጵያ ውስጥ ስልጣን እንይዛለን ብለው የሚመኙ ድርጅቶች ይሄንን አስቀድመው እንዲገነዘቡ እንዲያውቁና እንደ አላማ እንዲይዙት የምትጥር ሰው ነበር እንግዲህ ብቻዋን አደለም ያው በድርጅቱ አማካይነት ማለት ነው የወይዘሮ ማየገነት መልካም ሚስትነቷን ከ34 ዓመታት በላይ የዘለቀው ትዳሯ ይመሰክራል ይላል የሕይወታቸው ታሪክ። የወይዘሮ ማየገነት ባለቤት ዶክተር ጌታቸው መታፈሪያን በሐዘናቸው መካከል አገኘኋቸው። ጤና ይስጥልኝ ዶክተር ጌታቸው። እግዚአብሔር ይመስገን ጤና ይስጥልኝ። በቅድሚያ ለደረሰቦ ሐዘን በእጅጉ እናዝናለን። ሐዘኔን እገልጻለሁኝ። ከዶክተር ማይገነት ሽፈራው እረፍት ጋር በተያያዘ ላነጋግሮት ነው የደወልኩት። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ወንድም፣ እስቲ ስለ ዶክተር ማይገነት፣ ስለ ቤት ሁኔታቸው፣ እንዴት አይነት ሰው እንደነበሩ፣ እስቲ ስለ ሰብእናቸው ከእርሶ የበለጠ እንግዲህ የሚያውቃቸው የለምና እስቲ ትንሽ እንገሩኝ። እሺ እሺ በዚህ አጋጣሚ በጣም አመሰግ ግናለሁ። በአንድ ሁለት ረድፍ ለማየት እንሞክራለሁ። አንደኛው በትምህርቷ ስለ ሴቶች መብት፣ ስለ ሴቶች የዴሞክራሲ መብቶች ከሰላሳ ዓመት በላይ የሰራች የጻፈች ትምህርቷም የመጨረሻ ትምህርቷ የፒኤችዲ ትምህርቷ በሴቶች ትምህርት ላይ ያተኮረ ነበረ። ዛምቢያ ሄዳ ነበር የሰራችው መንግስት ስለ ሴቶች የሚያወጣው የትምህርት ፖሊሲ ምንድን ነው የሚል ነበረ። በዛ መልኩ ነው አንደኛው። ሌላው ረድፍ የሚታየው በጠቅላላው በሰብአዊ መብት ላይ ያተኮረ ስለ ሰብአዊ መብት መጣስ የሚያንገበግባት ሴት ነበረች። በሌላ መልኩ ደግሞ በቤተሰብ ደረጃ ልጆቿን በቅርብም ደግሞ ያፈራ ናቸው። ሁለት የልጅ ልጆች አሉ። እነሱም ማጫወ ከእነሱ ጋር ጊዜውን ማጥፋት ትፈልጋለች በትርፍ ጊዜውም ደግሞ ከማንበብ ሌላ የጓሮ አትክልት፣ አበባ መትከል የምትወድ ጊዜውን እዛ ላይ የምታጠፋ ነበረች። ህይወታ እንግዲህ ይህን የመሰለ ነበር። ዶክተር ጌታቸው አሁን እንደሚገልጹልኝ፣ ዶክተር ማይገነት በጣም ሰፊ የሆኑ ጉዳዮች ላይ ተሰማርተው ሲሰሩ የነበሩ የኖሩ ናቸው። በሙያቸው መምህር ነበሩ። በዩኒቨርሲቲ ኦፍ ዲስትሪክት ኦፍ ኮሎምቢያም መምህር ነበሩ። በሴቶች ጉዳዮች ላይም እንደዚሁ በንቃት የሚሳተፉ ነበሩ። ይህ ሁሉ አንድ ላይ ከሆነ በኋላ እንደገና ለቤት የሚበቃ ጊዜ አላቸው። ከስራቸው አልፎ እንደገና ደግሞ ከዚያም ተርፎ ደግሞ የነገሩኝ ሌሎች እንደዚህ በሚወዷቸው እንቅስቃሴዎች ላይ እጽዋትን በመንከባከብ ላይ ያሉኝ፣ ምን ያህል ነበር ጊዜያቸውን በስርዓት አደራጅተውና አስተካክለው የሚመሩት። ዶክተር ማይገነት ጊዜዋን እንግዲህ እያብቃቃች ለራሷ ብቻ ሳይሆን ለሌሎች ኢትዮጵያኖች የሚበጅ ለኢትዮጵያኖች ብቻ ሳይሆን ደግሞ ለዓለም በሞላ ዴሞክራሲ ጥሰት በሚኖርበት ለምሳሌ መሀከለኛው መስራቅ፣ እሱ ሁሉ ያንገበግባታል። አንዳንዴም እንቀልድባት ነበረ። አንቺ ዛሬ ፍልስጤም ሆነሻል፣ አንቺ ዛሬ እንደዚህ ሆነሻል እያል የምንቀልድባት ሰው ነበረች እና ጊዜውን እያብቃቃች ምክንያቱም ለትውልድ የሚቀር መስራት አለብኝ የሚልም አለ ግራና ቀኝ እየተሯሯጠች በትምህርቱም በኩል በጽሁፉም በኩል በሌላውም ጊዜ እንደ ማንኛችንም እያብቃቃች የምትሯሯጥ ግለሰብ ነበር። ወደ ትዝታ በላቸው ልመለስ። የኢትዮጵያ ሴቶች መብት ማዕከል ድርጅታቸው ብዙ የተቸገሩ ኢትዮጵያውያን ሴቶችን በተለይ በአረብ ሀገሮች ውስጥ ያሉና ብዙ እንግልት የደረሰባቸውን ሲረዳ አውቃለሁ። ምን አደረጋችሁ የዶክተር ማይገነትስ ድርሻ በዚያ ጥረት ውስጥ ምንድን ነው? ድርጅቱ በሰላም ረገድ አሁን ቀደም ያለውን ስነግርህ፣ ማህበራዊ በሆኑ ጉዳዮች ደግሞ አንዳንድ ዝግጅቶችን እያዘጋጀ የመዋጮ ምሽት ወይንም ሌላ ሌላ ነገር እየሰራን ገንዘብ አረብ አገር ውስጥ የሚንከራተቱት በደል የሚበዛባቸው እነሱን ለመርዳት ጥረት ያደርጋል። ቤይሩት ውስጥ ለምሳሌ ግንኙነት አለን ከአንድ የሴቶች ማህበር ጋር አንዲት እንደዚሁ ጎበዝ የሆነች ኢትዮጵያዊት አለች። ከእሷ ጋር ነው ግንኙነት የምናደርገው እንደዚህ ተባረው በሚሄዱባቸው ቦታዎች እንደ መጠጊያ እንደ ሸልተር ነገር የምትጠቁማቸዋለች። በዛ መልኩ ነው የምንረዳው። ባለፈው የዛሬ አመት ተኩል ሳውዲ አረቢያ መቶ ሀምሳ ሺህ የሚሆኑትን ደግሞ ስታባረር ኢትዮጵያ ውስጥ አንድ መንግስታዊ ያልሆነ ድርጅት አለ። ያ መንግስታዊ ያልሆነ ድርጅት ከተመላሾቹ እንግዲህ እንደ አቅምህ ነው። ከተመላሾቹ አንድ አራቱን ወስዶ አስጠልሎ ሕክምና ሰጥቶ ምግብ ሰጥቶ ስልጠና ሰጥቶ ወደ ስራ እንዲመልሳቸው እና ከዚህ ከምናገኘው ገንዘብ እንደዛ አይነት ስራ ነው የምንሰራው። ሌላው እዚህ ከተማ ውስጥ ደግሞ በየአመቱ አሁን ለምሳሌ ማርች ሊመጣ ነው። እንግዲህ ማህከላችን የለችም፣ ግን ድርጅቱ ያረጋል። በየአመቱ ድርጅቱ የሚያረገው ምንድን ነው ማርች ማለት ነው ማርች ውስጥ እዚህ አካባቢ በስደት መጥተው አንዳንዶቹ እንደውም መጽሐፍ ማንበብም አይችሉም፣ ግን የንግድ ባለቤቶች ሆነው ሌሎች ወገኖቻቸውን ቀጥረው ሴቶች ማለት ነው ተደራጅተው የሚኖሩ በጣም ብዙ የእንጀራ ቤት ባለቤቶች ወይ የተለያየ ንግድ ባለቤቶች አሉ። እነሱን ኦነር እናደርጋለን፣ እናከብራቸዋለን ማህበረሰቡ ውስጥ ራሳቸውን በመቻላቸው ማህበረሰባቸውን በማስመስገናቸው ለሀገሪቱም ደግሞ ንግድ በማበርከታቸው እንዲህ እንዲህ አይነት ስራ ነው እንግዲህ ድርጅት ያለው ስራ ነው የሚሰሩት ብላችሁ ማለት ማለት ነው። የዶክተር ማይገነት ቤተሰብ በተለይ በሴቶች መብቶች ላይ ያተኮሩ የማስተርስ ዲግሪ፣ ዶክትሬት ዲግሪ ለሚሰሩ የስኮላርሽፕ እድል ለመክፈት እየተዘጋጀ ነው ያለው። ልክ ነው። በዚህ ላይ የእናንተ ማህበር የኢትዮጵያ ሴቶች መብቶች ማዕከል የመሳተፍ ሀሳብ አለው። በዚህ ውስጥ እንግዲህ ድርጅቱን የሚመራ አመራር አባል አለ። እዛ ውስጥ የለውም፣ አባል ነኝ። በአሁኑ ሰዓት ማጊ ካረፈች ገና ጊዜውም አጭር ነው። አንድ ሳምንት ነው አንድ ሳምንት ነው። ሰኞ ነበረ የቀብር ስነ ስርዓቷ እና አሁን ስብሰባ አድርገው ምናልባት ማርች ስምንት ላይ እሷን ነው ለማክበር አላማ የተደረገው እዛ ላይ ይሄን ሀሳብ ይቀርባል፣ ይጠናከራል ወይንም የኢትዮጵያ ሴቶች መብት ማዕከል ይሄንን ሀሳብ የሚረዳበትን ወይም ወደ ማህበረሰቡ የሚያወርድበትን መንገድ ይቀርጻል ብዬ አስባለሁ። ስለዚሁ የስኮላርሽፕ ድርጅት ዶክተር ጌታቸው መታፈሪያም አጫውተውኛል። አሁ እንግዲህ ይህ ትግሏ ስለ ሴቶች፣ ስለ ሰብአዊ መብት የምታደርገው ትግል በእሷ ላይ ብቻ እንዳያውቁምና ቀጣይነት እንዲኖረው በዛ አካባቢ ሪሰርች የሚያደርጉ ለፒኤችዲያቸውም፣ ለማስተርስም ለሚያደርጉ ስኮላርሽፕ እንሰጣለን ብለን አስበናል። ምክንያቱም ስሟ፣ ተግባሯ፣ ስራዋ ቀጣይነት እንዲኖረው ይህም ደግሞ የትኛውን መንግስት መጣ፣ ይህም መንግስት ሄደ፣ ያኛው መንግስት መጣ፣ የሰብአዊ መብቶች በግድ መከበር አለባቸው። መንግስታት ሁልጊዜ ይጥሳሉ። የትም ሀገር ይህ ጥሰት አለ። በሀገራችን በአፍሪካ በተለይ የባሰ የባሰ ሰብአዊ መብት ጥሰት አለ። ሴቶች መብታቸው ከቤትም ሆነ ከአካባቢያቸው በትምህርት ቤትም በስራ ላይም ሁልጊዜ እንደተበደሉ ነው። ለዛ እንግዲህ የሚያጠና መፍትሄ የሚፈልግ ፖሊሲ የሚያመነጭ ትምህርትን የሚያጠኑ እስኮላርሽፕ ቤተሰቦ ይሰጣል ብለን አስበናል። እንግዲህ ያም እንግዲህ በጅምር ነው ላይ ያለው ገና ህጉም ተቀርጾ ምን ምን ተፈላጊነት እንዳላቸው ቁም ነገሩ ምን ላይ መሆን እንዳለበት ያን ያን እንግዲህ ከጨረስ በኋላ ያ ይፋ ይሆናል። እንግዲህ ይህን ስኮላርሽፕን ደግሞ ለማዳበር እና ለማጎልበት ሰፋ ያለ ደግሞ ወደ ህዝብ ሄደን ደግሞ የምንጠይቅበት ሁኔታ ይኖራል ብዬ ተስፋ አድርጋለሁ። እንግዲህ በሴቶች ላይ ነው ስለ ሴቶች መብት ስለ ዴሞክራሲ መብት በሚያጥኑ ሰዎች ላይ ነው የሚያተክረው ልክኛ ስኮላርሽፕ አግኝተን እንዳጠናን ለህብረተሰቡ መመለስ አለብን። ይሄ እዳ ነው የተሰጠና ያንን እዳችን መክፈል አለብን ከሚልም አንጻር ነው የሚሳተፉት። በስኮላርሽፕ ውስጥ ወይም እድሉን የሚያገኙት ሴቶች ብቻ ናቸው ወይስ ማንም ነው? በዛ ዙሪያ በሴቶች መብቶች ዙሪያ የሚሰራ ማንም ነው። ማንም ነው። ስለ በተለይ ትኩረቱ ስለ ኢትዮጵያ ሴቶች ያ የሆነ እና ማንኛውም ጥሪ ይደረጋል። ያንን ጥሪ አመልክተው ይህን ይህን እንጽፋለን የሚሉ ሰዎች እንግዲህ ለነሱ ተወዳድረው ተፎካክረው። ዋናው ግን ወደ ውስጥ ገባ ብለን ምን ምንን ማካተት አለበት የሚለውን ገና አልሄድንበትም። እንዲያው በአጠቃላዩ ነው ያስቀመጥነው ለጊዜው። ኢትዮጵያ ላሉ ተሳታፊዎች ነው ወይስ የትም ቦታ ለሚገኙ ነው ይሄ እድል ክፍት የሚሆነው? ኢትዮጵያ ላሉ ትኩረት እንሰጣለን። ከውጪም ደግሞ ስለ ኢትዮጵያ ሴቶች እናጠናለን የሚሉ ካሉ ለነሱም ድሉ ክፍት ይሆናል። ዶክተር ማይገነት ያሰናዱት ከእንግሊዝኛው በግርድፉ ሲተረጎም ትግል ከርቀት ጉዟችን ለሰላም ንቅናቄ የሚል መጽሐፍም ለህትመት እየተዘጋጀ መሆኑንና አስፈላጊ ጉዳዮችና ሥራዎች እንደተሟሉ ወደ ህትመት እንደሚገባ ዶክተር ጌታቸው ነግረውኛል። የዶክተር ማይገነት ሽፈራው አስከሬን ያረፈው ሜሪላንድ ጠቅላይ ግዛት ውስጥ በሚገኝ መካነ መቃብር ነው። ትዝታቸው ትውስታቸው ግን በቅርብ በሚያውቋቸው አብረዋቸው በኖሩና በሰሩ ሰዎች ውስጥ ቀርቷል። አሁን እንግዲህ የዛሬ ሰላሳ አራት አመት ገደማ እሷም ለፒኤችዲዋ ስለ ሴቶች ትምህርት ለማጥናት ለፒኤችዲዋ ወደ ዛምቢያ ለመሄድ እቅድ ነበራት። እኔም እንደዚሁ ወደ ዛምቢያ ሂጄ ስለ መንግስት ሰራተኞች ለማጥናት እቅድ ነበረኝ። አንተዋወቅም ነበረ። እሷም በጣም ተቀራራቢ የሆነ ነገር ላይ ነው የምትሰሩት። ሁለታችሁ ተቀራራቢ ነው፣ ሁለቱም ሀገሮች ላይ ነው። እንግዲህ በኢትዮጵያ ሄደን ለመስራት እሷም እኔም ቢሆን በዛ በወቅት ጊዜ አይቻልም። ምክንያቱም ስለ ሰራተኞች፣ ስለ መንግስት ሰራተኞች ሙያ ሞራላቸውን በተመለከተ ያንን ለማጥናት እዛ ኢትዮጵያ በዛን ጊዜ ሁኔታው ያገኘችም ነበረ የደርግ ስርዓት የነበረበት ጊዜ ስለነበር ነው። እንደዚሁም ደግሞ በእሷም በኩል ስለ ሴቶች ትምህርት ያንን ጠለቅ ብሎ ለማጥናት ሁኔታው አይፈቅድም ነበር እና እሷም ከሚልዋኪ ዩኒቨርሲቲ ስኮላርሽፕ አግኝታ እዚህ ላይብራሪ ኦፍ ኮንግረስ ለማጥናት መታ። እኔም እንደዚሁ አንተዋወቅም። እዚያው ሳጠና በዛን ጊዜ ላይብራሪ ኦፍ ኮንግረስ ሪሰርች ለሚያደርጉ ሰዎች ልዩ ክፍል ይሰጥ ነበረ እና የዛምቢያ መጽሐፍቶቼ ዛ ተደርድረው ነበረ ክፍሌ ውስጥ እሷም የምትፈልገው መጽሐፍ ነበረ፣ እኔ ጋ ነበረ እና ወደ ዛምቢያ ለመሄድ እያሰብኩ ነው ስትለኝ እኔ ከት ብዬ ሳኩ፣ ምን ያስቃል ስትለኝ፣ እኔም እኮ ወደ ዛምቢያ ለመጓዝ እያሰብኩ ነው ስኮላርሽፕ ማግኝቻል ብዬ በዛ ተዋወቅ። ያው ዛምቢያ ጥናታችን ለማካሄድ ከዛምቢያ መንግስት ፈቃድ ተሰጥቶን፣ ከዩኒቨርሲቲውን ፈቃድ ተሰጥቶን በዛ ተሰማርተን በዛ እንግዲህ ተዋወቅ ትዳራችን ብቻ ሳይሆን የአእምሮ የጥናት የትምህርታችን ሁሉ ሁኔታ መንገዶች አንድ ላይ መጥተው አገናኙን እና እንግዲህ ያ በጣም እንደ ተአምር ነው የምቆጥረው። እሷም እንደ ተአምር ነበረ የምታየው። ጓደኞቻችንም ይህንን እንደ ተአምር ነበረ እንትን የሚሉት እና እንግዲህ ያ ትልቁ ሁለታችን የሚመለከት ትልቁ ምዕራፍ እሱም ነው ብዬ አምናለሁ። ምን ያህል ጊዜ ቆያችሁ? ዛምቢያ? ዛምቢያ አንድ አመት ቆየን። ጥናታችን ጨርሰን ያው ለአገሩ ሕዝብ ገለጣችን ሰጥተን ለዩኒቨርሲቲ ሰዎች፣ እንዲያውም ጥናታችን በዚያን ጊዜ በጋዜጣው ላይ ሁሉ ወጥቶ ነበረ እና በዚያ መልኩ ነበረ እንግዲህ ከአንድ አመት ጥናት በኋላ የተመለስነው ወደ አሜሪካ ሀገር። የተለያዩ ጥናቶች ነው የሰራችሁት ሁለታችሁ? የተለያዩ እኔ ያው በመንግስት መስሪያ ቤት የመንግስት ሰራተኞች ስለመወራላቸው ስለሚያጠኑ ስለሚሰጣቸው ትምህርት እሷም ደግሞ የዛምቢያ መንግስት ስለ ሴቶች ጥናት የሚያወጣው ፖሊሲ፣ ስለ ካሪኩለም፣ ስለዚህ ስለዚህ ነበር ያጠናቸው። ወደ ትዝታ ልዙር። ትዝታ ወደ ጓደኝነት፣ ወደ ቤተሰባዊ ትዝታዋ ተመለሰች። ማይገነት ስለ ስለ አንተ ችግር ተጨናቂ ናት እና የጓደኞቿን ችግር እንደ ራሷ ችግር እና ችግር አድምጣ ዝም ትል አይደለችም። ያንን ችግር እንደ ራሷ ችግር ወስዳ ለመፍትሄ የምትማስን ናት። ሁልጊዜ ሁልጊዜ እና ለሁሉ ደራሽ ናት። አንተ ሳታስብ አንድ ነገር ሰምተህ ዝም የምትለው ነገር የለም። እሷ በቃ ሁሉ ነገር የሰው ችግር ይከነክናታል። ለዚህም ይሆናል የደም ግፊት ነበራት፣ የስኳር በሽታ ነበራት። ሲያማት ሁሉ አትተኛም። ለጓደኞቿ በተለይ ሴቶችን የሚነካ ሕጻናትን የሚነካ ነገር አትወድም እና ለጓደኛ ግን ብርቅ ናት። በቃ የልብ የሆነ ጓደኛ የደስታ ጊዜ ብቻ ሳይሆን የመከራ ጊዜ ጓደኛ፣ እንደዛ ናት። ዝታ ላንቺም እንደ ጓደኛም እንደ ቤተሰብም እንደዚሁም ለሌሎችም ዶክተር ማይገነትን ለሚያውቁ በቅርብ ሁሉ አዘን ላይ ላሉ ሁሉ መጽናናትን እንመኛለሁኝ። በተለይም ኢትዮጵያ ላሉ ቤተሰቦቿ ታላቅ እህቷ ምስማከሽ ፈራው፣ ባለቤቷ አቶ ታዬ እንዲሁም አክስቶቿ፣ አጎቶቿ ጽናቱን እንዲሰጣቸው እኔም በዚህ በሰጠህኝ እድል አማካኝነት መልእክቴ ማስተላለፍ ፈልጋለሁ። እግዚአብሔር ይስጥልኝ። ዶክተር ማይገነት ከሀገራቸው ምድር ጋር ለመጨረሻ ጊዜ የተለያዩት ከአምስት አመታት በፊት ነበር። ሁለታችንም ቤተሰባችን ብይዘን ከአንድ አስር አመት ጊዜ ሆኖናል። ሄደን ነበረ ልጆቻችን አገራቸውን ለማሳየት። ከዛ በኋላ ኢየሩሳሌም ሄደን እናቷ እዛ መጥተው ትንሽ ታመው ስለነበረ የዛሬ አምስት ወይም ስድስት አመት እሳቸውን ኢየሩሳሌም ካሳከመች በኋላ ኢትዮጵያ ይዛ ሄዳ ነበር። አንድ አምስት ስድስት አመት ይሆናታል። ዶክተር ጌታቸው መታፈሪያ፣ መቼም በዶክተር ማይገነት ሽፈራው ማለፍ በጣም ብዙ ሰው ነው ያዘ ነው ሕይወታቸውን በቅርብ ነው ብዙ ሰው የሚያውቀው። እርሱም እንደገለጹት ትልቅ ሀዘን ነው። እግዚአብሔር ጽናቱን እንዲሰጠውት ለእርስም ለመላ ቤተሰብ ለልጆቻችሁም እንመኛለን። በጣም በጣም አመሰግናለሁ። እግዚአብሔር ይስጣችሁ። እግዚአብሔር ሁላችንም ቤተሰባችን ሁሉ እግዚአብሔር ይጠብቅ። የኢትዮጵያን ህዝብ ሁሉ እግዚአብሔር ይጠብቅልን። ስለ ዶክተር ማይገነት ሽፈራው በየአጋጣሚው የሚሰሙት የሚሰጡት አስተያየቶች የሰብዕናቸውን ምንነት ገላልጠው የሚያሳዩ ናቸው። የሚገባትን ሽልማት ስጧት። ተግሳጽ ስድስት ቁጥር 21 እስከ 22 ያለው ክፍል ነው። የሚገባትን ሽልማት ስጧት ለበትረ መስቀል። ምንድን ነው የምንሰጣት ሽልማት ወገኖች? ምንድን ነው የምንሽልማት ወገኖች ነው ስላደረገሽ ነው ሽልማት። ስለ ንጽህናዋ፣ ስለ ቅድስናዋ፣ ስለ ፍቅሯ ስለ ፍቅሯ ለትሽያ እንደሚገባታል። ምንድን ነው ፍቅሯ ማየገነት ንብላችሁ ታውቃላችሁ? ፍቅረ እግዚአብሔርና ፍቅረ ቢጽን ይዛ የተጓዘች ታላቅ የዘመኑ የሴቶች ቁንጮ እንደሆነች ይህን ማመስከር እፈልጋለሁ። ሊቀ ማእምራን ዶክተር አማረ ካሳይ የዋሽንግተን ዲሲዋ ርዕሰ አድባራት ቅድስት ማርያም ደብረ ሰላም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ ከተናገሩት ሰፊ ቃል ለመግቢያቸው የተንደረደሩበትን ነው የሰማችሁት። በቅዱስ ገብርኤል ቤተ ክርስቲያን የተካሄደውን የስንብቱን ሥነ ሥርዓት የመራው የአሜሪካ ድምፁ የአፍሪካ ፕሮግራም ዳይሬክተር ንጉሴ መንገሻ ነበር። ማይገነት እንዲሁ ቀላል ሰው አልነበረችም። ግዙፍ የነበረች ታላቅ ሰው ነች። ማይገነት ያነካቸው ሕይወት የለም። እኔና ባለቤቴ ከ30 ዓመት በላይ እናካታለን። ማይገነት ማይገነት ልጆቿና ልጆቻችን የሌሎችን ጓደኞቻችን ልጆች አብሮ ነው ያደጉት እና በዚህ ጊዜ ውስጥ ማይገነትን በብዙ ዘርፍ ነው የምናያት። ዶክተር ማይገነት በማስተማርና በምርምር ስራዎቻቸው በተለያዩ ጽሑፎቻቸው፣ ከመገናኛ ብዙሃን ጋር ባደረጓቸው ቃለመጠይቆች፣ ውይይቶችና የመድረክ ንግግሮች እንዲሁም የግል ጭውውቶች ያነሷቸው ቁም ነገሮች ተነግረው አያልቁም። በቅርብ የሚያውቋቸው እንደሚሉት ቤተሰባቸው ካዘጋጀው አንድ የቪዲዮ ቅንብር ላይ ያገኘሁትን የሴቶችን ወደ አመራሩ ግንባር መውጣት አስፈላጊነትና መሰናክሎች አንስተው የተናገሩትን ቅንጭቤ ላሰማችሁ። አይቲንክ ዋን ኦፍ ዘ ሞስት ኢምፖርታንት ቲንግ ዋይ ዊ አር ናት ኢን ዘ ፎርፍራንት ኢዝ ቢኮዝ ዊ አር ናት ኦርጋናይዝድ። ኦርጋናይዜሽን ኢዝ ቨሪ ቨሪ ኢምፖርታንት ፎር ዊሜን ቱ ቢ ኮንሽስ ኦፍ ር ራይትስ ንድ ሪስፖንሲቢሊቲስ እኛ የአመራሩ ግንባር ላይ ከሌለንባቸው ቀዳሚ ምክንያቶች አንዱ ያለመደራጀታችን ነው። መደራጀት ለሴቶች መብቶቻቸውንና ኃላፊነቶቻቸውን እንዲያውቁ በጣም በጣም አስፈላጊ ነው። ሌላው ትምህርትም በአንደኝነት የሚጠቀስ ነው። ወንዶቹ ያላቸውን ያህል ትምህርት የለንም። ሥርዓተ ትምህርቱ ሴቶች መሪ እንዲሆኑ የሚያደፋፍር አይደለም። ስለ ዶክተር ማይገነት ሽፈራው ያላቸውን ክብር የሚገልጹ የበዙ መልእክቶች ወጥተዋል። እጅግ የተዋበች የሰው ልጅ አጣን። ፍትሕ በጠፋ ጊዜ ሁሉ በሰላም ለመፍታት ስትታገል የኖረች ዕረፍትሽን፣ የሰላም ያድርገው። ሮሚ ሻባተ በዶክተር ማይገነት እልፈት በጣም አዝኛለሁ። የኢትዮጵያ ሴቶች መብት ማዕከልን ትመራ ነበር። የማዕከሉን ሥራ ባወቅኩባቸው ባለፉት ሦስት ዓመታት በሦስት ዘርፎች ዋና ዋና ዘመቻዎችን ሲያካሂድ ታዝቤያለሁ። በሴቶች ላይ በየቤቱ ውስጥ የሚፈጸም ጥቃትና የሚደርስባቸው ሁከት፣ ፍልሰትና የሲቪል ነጻነቶች መሸርሸር የኢትዮጵያ ሴቶችን እንዴት እንደሚጎዷቸው አሳይተዋል። የእኛ ሰው እርስ በራሱ ላይ እየተነሳ አንዱ በሌላው ላይ፣ ተቋም በተቋም ላይ ከሚያደርጋቸው እጅግ የከፉ አድራጎቶች የተወሰኑትን ተጋፍጣ ተዋግታለች። ሆኖም ግን ርኅራኄዋን ብልህነቷንና ቅን መሪነቷን እንደ ጠበቀች ነበረች። እኔ ባወቅኋት በዚህ አጭር ጊዜ ውስጥ የደገፈችኝ በልምድ የተሞላችና ትሑት ተሟጋች ነበረች። እርሷን ለማጣቴ መሳፍርት የለውም። ኩመራ ዘካርያስ። የኢትዮጵያ የሰብአዊ መብቶችና የሴቶች መብቶች ቀንድል ተሟጋችና አስተማሪ ዶክተር ማይገነት ሽፈራው እረፍትሽ የሰላም ይሁን። ምኒልክ ሳልሳዊ፣ ሁላችንም ኢትዮጵያውያንና በውጭ ያለን ኢትዮጵያውያን ሁሉ በነጻነትና በዲሞክራሲ የምታምን እውነተኛ ሰብአዊነትን የተላበሰች እውን እንዲሆኑም በርትታ የሠራች ሰዋጣን፣ ሐዘኔና የማጣቴ ስሜት ጥልቅ ናቸው። ሰይድ ሐሰን ፒኤችዲ በአርተር ጄ ባወርን ፈንድ የቢዝነስ ኮሌጅ የኢኮኖሚክስ ፕሮፌሰር ወደ ኢትዮጵያ ሴቶች መብት ማዕከል ዌብሳይት ሴንተር ፎር ኢትዮጵያን ዊመን ዶት ኦአርጂ ቢገቡ ሌሎችም መልእክቶችና ተጨማሪ መረጃ ያገኛሉ። በዚህ ዝግጅት ላይ ለተሳተፉ ሁሉ በተለይ ለአቶ አለምሸት ሙሉነህ ምስጋና አቀርባለሁ። ስለ ዶክተር ማይገነት የተነገሩ ብዙ ብዙ በጎ ሸጋ ሸጋ ቃላት አለ። ማይክነት ግዙፍ ናት። የገዘፉ በረከቶችን፣ አኩሪ ቅርሶችን ትታለን ያለፈች ተክለሰውነቷ የላቀ ብርቅና ውድህት ሞተር ማይገነት እጅግ ክቡር ለሆኑትና በማንም ሊደፈሩ ለማይገባቸው ሰብአዊ መብቶች ቆማ መሟገትና ማሟገት የማይደክማት የሰው ልጅነት ክብርና ልዕልና ዘብ ሆና አለፈች። ዶክተር ማይገነት የበቃችና የተዋጣላት አደራጅ ነበረች። ችሎታ፣ ብቃት፣ ብልሃት፣ ባህሪ፣ እርጋታ ተዋህደው የታነጹባት አደራጅ ነበረች። ተናግሮ ማሳመን፣ ሲናገሩ ማዳመጥ የምትችል ታግላ የምታታግል ጽኑ አደራጅ ነበረች። ማይገነት ሽፈራው ማግዬ በእያንዳንዳችን ልቦናና ህሊና ውስጥ እኛ ምስክር ምትከተልሽ ትኖሪያለሽ። ታላላቅ ስራዎችሽ፣ የተከልሻቸው የህይወት እጾች፣ የተግባሮችሽ ስኬት ፍሬዎች፣ የተውሽልን ቅርስ ሁሉ ለመጻኢ ትውልዶች ይተላለፋል። ማይገነት አልሞትሽም። ወደ ሁለተኛው ዝግጅታችን እንለፍ። በኢትዮጵያ በተለያዩ ከተሞች ውስጥ የሴቶችን መብቶች የሚጋፋ በስፋት የሚገኝ አጉልና ክፉ ልምድ አለ። ሰውን ያለ አግባብ በቃላት መጎንተል፣ መዝለፍ፣ መሳደብ፣ በተለይ በስፋት በወጣት ሴቶች ላይ የሚደርሰው የሰውነት ትንኮሳ ወይም ጉንተላ፣ የጉዳዩ አሳሳቢነት ምን ያህል ነው? በኢትዮጵያ መብትን ለመጠበቅ ተብሎ የወጣው ሕግስ የሚሠራው እስከምን ድረስ ነው? ምን ያህል በተግባርስ እየዋለ ነው? በዚህ ርዕስ ዙሪያ መስታወት አራጋው ብዙ ሰዎችን አነጋግራለች። ኢትዮጵያ በሚገኙ በተለያዩ ዩኒቨርስቲዎች ለአስራ ሁለት ወራት በሴቶች መብቱ ዙሪያ ዩናይትድ ስቴትስ ከሚገኘው ሃርቫርድ ዩኒቨርሲቲ ጋር በመተባበር ጥናት ተካሂዶ ነበር። የጥናቱ ውጤት እንደሚያሳየው በአዋሳ ዩኒቨርስቲ ብቻ ከ387 ሴቶች 86 86.3 በመቶ የሚሆኑት የመብት ጥቃት ደርሶባቸዋል። ከዚህ ውስጥ 39.5 በመቶ በስራ ቦታ፣ 4.1 በመቶ የሚሆኑት በሴትነታቸው ሲሆን 42.6 በመቶ የሚሆኑት ደግሞ በሁለቱም ጥቃት የደረሰባቸው ናቸው። በዩናይትድ ስቴትስ ነዋሪ የሆነው ዶክተር ብዙ ገላይ ቦስተን በሚገኘው በሃርቫርድ ዩኒቨርሲቲ የስነ ህዝብ ጥናት ተመራማሪ ነው። ኢትዮጵያ በሚገኙት ዩኒቨርሲቲዎች የሴቶች ጾታዊ ጥቃት መረጃ ለመሰብሰብና ለማጥናት ከተላኩት ውስጥ አንዱ ነው። የጾታ ጉንተላ ወይም ትንኮሳ ማለት ምን ማለት ነው? ከቃሉ ትርጉም በመነሳት ዶክተር ብዙ ገላይ እንዲህ ያብራራልናል። በቀጥታ በእንግሊዝኛው ሴክሽዋል ሀራስመንት ብለን የምንጠራው በቀጥተኛ የአማርኛ ትርጓሜው ጾታዊ ጉንተላ ወይም ትንኮሳ ብለን ልንጠራው እንችላለን። ይሄ አግባብነት የጎደለው አነጋገር እስከ አካላዊ ጥቃት ድረስ የሚደርስ ነገር ማለት ነው። ይሄ ጥናት የዛሬ ሰባት ዓመት ገደማ ነው ያካሄድ ነው እና ዋናው ትልቁ ምክንያታችን በሁለት ሺ አራት አመተ ምህረት በፈረንጆቹ አቆጣጠር የዓለም ጤና ድርጅት ደብልዩ ኤች ኦ አንድ አስር ሀገሮችን ያካተተ ሰፋ ያለ ጥናት አድርጎ ነበረ እና ጥናቱ ምንድን ነው? ጾታዊ ጥቃትን በተመለከተ ይሄ ጀንደር ቤዝድ ቫዮለንስ ወይም ዶሜስቲክ ቫዮለንስ ብለው የሚባሉትን ያየ ነበረ። ጥናቱ ላይ ወደ አስር ሀገሮች ነበረ የተካተቱት እና ኢትዮጵያ በግንባር ቀደምተኝነት ወደ ሰባ በመቶ የጥናቱ ተሳታፊዎች የጾታዊ ጥቃት ሰለባ እንደሆነ ነበረ ሪፖርቱ ያሳየው። ጥናቱ የተካሄደው በቡታጀራ ከተማ ስለነበረ ከከተማ መውጣ ያለ ስለሆነ ጾታዊ ጥቃት በከተማ ቢሆን በተለይ በተማሩ የማህበረሰብ ክፍል ያን ያህል የከፋ እንደማይሆን ነበረ የነበረን አስተሳሰብ ና ይሄን ግንዛቤ በማድረግ ሁለት አመት በኋላ ይመስለኛል በሁለት ሺ ስድስት ወይም በሁለት ሺ ሰባት በፈረንጆቹ አቆጣጠር ለሀዋሳ እና በአካባቢያ በሚገኙ የዩኒቨርሲቲ ሴት ተማሪዎች ላይ ተመሳሳይ ጥናት አድርገን ነበረ እና የዛ ጥናት ግኝት ያሳየን ነገር ትንሽ አስደንጋጭ ነበረ። ዩኒቨርሲቲ ከገቡበት ሰዓት ጀምሮ ሴት ተማሪዎች ወደ አርባ በመቶ ያህሉ በዛው አካዳሚክ አመት ውስጥ አርባ በመቶ ገደማ የሚሆኑት ሴቶች የጾታዊ ጥቃት ሰለባዎች ነበሩ። እና ከዚህ በመነሳት ነው እንግዲህ በከፍተኛ ትምህርት ተቋማት የሚገኙ መምህራንም የአስተዳደር ሰራተኞችም ከዚህ የተለየ ኤክስፒሪየንስ የላቸውም ብለን ይሄንን ጥናት ለማጥናት የተነሳ ነው። በስራ ገበታ ላይ ጾታዊ ጉንተላ ወይም ደግሞ ጾታዊ ጥቃት ሴቶች ላይ ምን ይመስላል የሚለውን ነገር ሌሎች ተመራማሪዎች ሌላ ሀገር ላይ የተጠቀሙባቸውን መጠይቆች ይዘን ይህን ጥናት ለማጥናት የተነሳ ነው። ጾታዊ ትንኮሳን በተመለከተ ጥናት አድርገን ነበረ ከዚህ በፊት አዋሳ ወደ ዛሬ ስድስት ሰባት አመት ገደ ግርማ ጥናቱን ያደረግነው ምንድነው በመምህራን ላይ ነው። ከፍተኛ ትምህርት ተቋም ያሉ በሀዋሳ አካባቢ ያሉ መምህራን ላይ ነው እና የአስተዳደር ሰራተኞች ሴቶች ብዙ ጊዜ የዩኒቨርስቲ ተማሪዎች እንዲህ አይነት ነገር ኤክስፒሪየንስ እንደሚያደርጉ የምናውቀው ነገር ነው። ግን የአስተማሪዎች ኤክስፒሪየንስ ምን ይመስላል፣ ጾታዊ ትንኮሳን በተመለከተ ስራ ቦታ ላይ የተለያየ ተጽዕኖ አለው የሚለውን ለመረዳት ጥናት አድርገን ነበር እና እዛም ጋር ማህበረሰቡን የሚያንጸባርቅ እይታ ነው የምታየው በአብዛኛዎቹ ከፍተኛ ትምህርት ተቋም ውስጥ የሚያስተምሩ ትልልቅ ደረጃ ደርሰዋል የምትያቸው አስተማሪዎች ወንዶች ጾታዊ ጥቃትን እንደ ምንም ነገር ሳይቆጥሩ እንዲህ አይነት ተግባራት እንደሚያደርጉ ነው ያየነው እና በተለያየ መልኩ ሴቶች የጾታዊ ትንኮሳ ወይም ጾታን ማዕከል ያደረገ የተለያየ ጉንተላ በስራ ቦታ እንደሚደርስባቸው ነው የተረዳ ነው። ከዛ ጥናት መፍትሄ ይሆናል ብለህ የምታስበው ምንድን ነው? በአብዛኛው እንዲህ አይነቱን ጥያቄ ስታነሺ ሰው የሚያነሳልሽ ነገር ምንድን ነው? ባህል ብለው ነው የሚለው። ባህል ስታቲክ ነገር አይደለም። ባህልን ሼፕ የሚያደርገው ማህበረሰቡ ነው። መልካም የምንላቸው ባህሎች አሉ። ለምሳሌ አዛውንቶችን ወይ ትልልቅ ሰዎችን አንጓጦ መናገር መልካም ነገር እንዳልሆነ ባህል ብለን ተቀብለነዋል። ስለዚህ አንድ ሰው ቢናገር ሌላ ሌላው እንዲት ላለህ ወይ ወይ እንዲት ያለሽ ወይ ተብሎ የሚባልበት ነገር አለ። በተመሳሳይ መልኩ አንድ ሴት በነጻነት ወጥታ መግባት አለመቻል፣ ወይ ባለባበሷ፣ ወይ በተለየ መልኩ በሴትነቷ ምክንያት የሚደርስባት ትንኮሳ አግባብነት ያለው ነገር አይደለም። ስለዚህ ማህበረሰቡ አጠቃላይ እኔ እነት ተሰምቶት መፍትሄ ማምጣት የሚችለው እያንዳንዱ ሰው አስተዋጽኦ መኖር አለበት እና ያንን በባህል ተገና አድርገን የምንቀበላቸው አንዳንድ አመለካከቶች ጎጂዎች ናቸው። ስለዚህ ማህበረሰቡ አንድ ነገር ማድረግ አለበት ብዬ አስባለሁ። ሁሉም ተጽዕኖ አለው። ከታች ነው መጀመሪያ ያለበት፣ በትምህርት ቤት ረገድም በከፍተኛ ትምህርት ተቋማት የሚሆን በስራ ቦታ የሚሆን ሁሉም ይሄን ነገር አስነዋሪ ነገር እንደሆነ ተቀብሎ አስተዋጽኦ ማድረግ አለበት ብዬ አስባለሁ። ሁሉም ሰው ይሄን በተመለከ ስንመለከት አግባብ ነው ወይ አይደለም የሚለውን ነገር መነጋገር መጀመር አለበት። ከመነጋገር ነው መፍትሄ የሚመጣው። የተለያየ ሀሳቦች ሰዎች ሲነጋገሩ ያስቀራሉ ብዬ አስባለሁኝ። ይሄንን ነገር ጎጂ ባህሎችን፣ ሌሎችንም ቀርፈ ናቸዋል። በእኛ እድሜ እንኳን የምናየው ጠለፋን፣ ያላቻ ጋብቻን እዚህ የተለያዩ ጎጂ የምንላቸው ባህሎች እንደ ባህል ተቀብለናቸው የነበሩ ነገሮች ናቸው። ግን ማህበረሰቡ በሂደት ቀርፏቸዋል። አሁንም ቢሆን ሴትን ልጅ ከመሬት ተነስቶ መብቷ የሆነውን ነገር ካለባበሷ ወይ ከሄዷ በአንድ ነገር ተነስቶ የሚያንቋሸሽ ነገር ስብእናን የሚነካ ነገር መናገር አግባብነት ያለው ነገር አይደለም። ሁላችንም ያንን ችግር ለመቅረፍ ኃላፊነት ያለብን ይመስለኛል። በዚህ ጉዳይ ላይ ለመወያየት በዚህ በስቱዲዮ የተገኙ የቅርብ እንግዶች አሉኝ። የአሜሪካ ድምጽ ሬዲዮ ባልደረቦቼ ሳሌም ሰለሞንና ጽዮን ግርማ አጠገቤ ይገኛሉ። ስለ ተዘነጋው የሴቶች መብት የታዘባችሁትን አካፍሉኝ ብያቸው ነበር። ጾታዊ ትንኮሳ ስንል ከትንኮሳው አስቀድሞ የሚመጡ መጀመሪያ ገና በትምህርት ቤት አለ፣ በሰፈር ውስጥ አለ፣ በከተማ አለ፣ በገጠርም አለ። እንደዚሁም ደግሞ በስራ ቦታ አለ፣ መንገድ ላይ አለ፣ ታክሲ ውስጥ አለ፣ ገበያ ቦታ ላይ አለ ና በየቦታው ኢትዮጵያ ውስጥ ባለ ሁኔታ እዚ ጋ ከዚ ጋ ተብሎ የሚለያይ አይደለም። ሴት ልጆች ላይ የሚደርሰው ትንኮሳ ለከፋ አለ፣ ዘለፋ አለ፣ ባለባበስ አለ፣ ባካሄድ አለ፣ ባረማመድ አለ፣ በሰውነት ቅርጽ አለ። እንደዚሁም ዝም ብሎ ሴት ልጅ አለፍ ስትል ቃላትን መወርወር እንደ መብት ነው የሚቆጠረው። ሳሌም፣ በዚህ ጉዳይ ላይ አስተያየት ካለሽ ባህላችን እንደምናውቀው ሴቶች ጸጥ እንዲሉ ተጎድተውም ይሁን ተሰድበውም ይሁን ጉንተላም ሆነ ትንኮሳ አደርሶባቸው ጸጥ እንደሚሉ ነው፣ ጥቃት እስከሚደርስባቸው ድረስ ማለት ነው። ኢቭን ጥቃት ከደረሰባቸው በኋላ ራሱ እንዲናገሩ የሚ እንትን ሚላቸው የሚያበረታታቸው ኢንቫይሮመንት የለም እና እሱንም ራሱ አስፍቶ ማሰብ ያስፈልገናል። አሁን ዶክተር ብዙ ገላይ ሲገልጹልን እንደቆዩት ሰባ ከመቶ ኢትዮጵያ በግንባር ቀደምተኝነት የምታደርግ ሰባ በመቶ ስንል እኚህ ቦታዎችን ስናያቸው የትምህርት ቦታዎች ናቸው። ንቃት አጥሮ ወይ ትምህርት ስለሌለ አይደለም እ የተማሩ ሰዎች ናቸው። ስለዚህ የሚጀምረው ቤት ውስጥ ሆ ዩኒቨርሲቲዎች ናቸው። የተማሩ ሰዎች ናቸው። ስለዚህ ለምንድን ነው እንደዚህ የሚያጋጥመው ራሱ ብለህ ስታስብ፣ ይሄ ንቃቱ ከቤት እንደሚጀምር ነው የሚያሳየ ምንድን ነው ከሰፈር ነው የሚጀምረው። ህጻናት ልጆች እንደ መብት ነው የሚቆጥሩት። አንቺ ልጅ፣ አንተ ልጅ ብሎ መልከፍን እንደ አንድ መብትና ክልክል አለመሆኑን የህብረተሰቡ የህግ ንቃተ ህሊናው በጣም አነስተኛ ነው። ማስተማሩም ስለሌለ ልክ ያ ነገር እንደ መብት ነው የሚቆጥሩት። ሴቶች እንደ ልባቸው ሰው ፊት ወጥተው ራሳቸውን፣ እምነታቸውን ለሌሎች ሰዎች ላለመናገራቸው ምክንያት አንዱ ይሄ ነው። አዎ ወደ ኋላ የሚጎትታቸው ማለት ነው። በጣም ምንድን ነው ይሄ አለመለከፍን ራሱ እንዳለመፈለግ ሴቶቹ ራሳቸው እንዲቆጥሩት ያደርጋቸዋል። ትንሽ ሙዚቃ እንጋብዝና እንመለሳለን። ወደ ኢትዮጵያ በእለፍ ተቀደም እንደውዬ ሁለት ወጣቶችን ስለዚሁ ጉዳይ አነጋግሬ ነበር። በአጋጣሚ ሆኖ ሁለቱም ወንዶች ናቸው። የሴት ልጅ በመንገድ ላይ ያለ አግባብ መሰደብና መተንኮስ ትክክል ነው ወይ ብዬ ጠይቂያቸው ነበር። በጣም የሚያሳፍር ነገር ነው። በጣም የሚያሳፍር ነገር ነው። እሱማ የሰውን ክብር አለመጠበቅ ነው። ብዙ ጊዜ አሁን ሴቶቻችን መንገድ ላይ ይለከፋሉ ምናምን ይዘለፋሉ። ያያ በጣም መጥፎ ነገር ነው እና እርስ አይቀበሉትም። አልቀበለ መንግስት ይቀበለዋለ በጣም አስጠያፊ ነገር ነው እና ምን ቢደረግ ይስተካከላል ብለው ይላሉ። ማህበረሰቡን እንግዲህ አንድ ግንዛቤ መስጠት ምን ያስፈልገው ሌላ ምን ማድረግ ይቻላል? በምን መልኩ ነው ግንዛቤ እንዲያገኝ የምናደርገው? እንደ እርሶ ማስተማር ነው። ህብረተሰቡ ማስተማር ብዙ ያስፈልጋል። ሚዲያዎችን ስለዚህ ነገር ብዙ በሳ ይጠበቅባቸዋል። እኔም አይን ሀልፍ ማማን መለከት የለባትም የሚል ነገር አለኝ በባላችን የሆነ ነገር አምናለሁ። በኢትዮጵያ ባህል ማለት ነው። ዝም ብሎ አሁን ከራቆት የማይተናነስ ነገር ምናምን ያለ አይደል? እንደዚያ ሲሆን ራሴ ፕሮቪዛንትን ለክፋለሁ። ምን ማለት አልገባኝም። ባለፈው አሁን ሙሉ የአሜሪካ ባንዴራ አድርጋ ሴት ስትሄድ የሆነ ነገር አሁን ደቆኝም የሆነ የለከፏት ነገር አለ። ምን ብለው ለከፏት፣ አይደብርሽም ወይ አልኳት። እሷ ካመነችበት የእሷስ መብት። ሙሉ የአሜሪካ ባንዴራ ሱሪ ምናምን አድርጋ ስትሄድ በአለባበ ትንሽ ሆነ ቴንሽን ለመሳብ የሚያደርጉት ነገር አሉ። ሴቶች እንደዛ ብለው ነው የሚያስቡት? እርስዎ አብዛኛዎቹ የወንድ ልችን ለመሳብ የሚያደርጉት ነገር አለ። እንዴት ነበር የለከፏት እስኪ ንገሩኝ። እንዴት ነው ቃላቱ? ያስታውሱታል? ምን እንዳሏት? ለምሳሌ የለበሽ አልኳት። ደስ ስላለኝ አለች። እሺ። እኔ የሆን ነገር አልኳት። የአገርች ልብስ ለማያትለብሽ ምናምን አልኳት። እሺ። ወይ ደግሞ ምክንያት እዛ ነበር ሽሆን ምናምን አልኳት ነው በፊልም ስላየች ነው አልኳት። ስለዚህ አንዲት ሴት ልጅ ልብስ የፈለገችውን ለብሳ ብትጓዝ ያው ነቀፋ ያጋጥማታል ማለት ነው። ምን ነቀፍ አለባት እያሉ ይኖር ሰው ፈልግ አይደለም የምትለብሰው በእኛ ሀገር ስፔሻሊ አዲስ አበባ ሀያ ሁለት ነኝ ነ እሺ። የሆነ ፕሮግራም ሲኖር ምናምን እስማማለሁ። እርስዎ መንገድ ላይ ተሰድበው ያውቃሉ? ምን አድርገው እስኪ ንገሩኝ። እሱን ሶሪ ንትላላ ኬርለስ ነኝ። እሺ፣ ግን በቃ በቃ የእኔ አመለካከት ነው፣ መብቴ ነው እርስዎ መብቴ ነው ብለው ልብስ እንደፈለጉ ከለበሱ ሴቷ ለምንድን ነው መብቴ ነው ብላ መልበስ ያለው አይደለም? በዚያ አይደለም። አሁን ፕሬዚዳንት መብቴ ነው ያልኩት ይሆን ነገር አለ የሰው የማይነካ ነገር። ሴት ልጅ ግን ራቆቷ የሄደች ግን የወንድ ፔንሽን ስትስል ግን መብት አይደለም የሌላ መብትን የነካች ነው። እኔ በእኛ ባህል ማወራለ፣ በአውሮፓ ወይ ደግሞ በአሜሪካ ባህል አይደለም ከጾታ ጋር ተያያዥነት ያላቸው ወንጀሎች መስፋፋት አንዱ መንስኤው የግለሰብ መብቶችን ጠንቅቆ ካለማወቅና ህጉን በቸልተኝነት ከማየት እንደሆነም የህግ ባለሙያዎች ይናገራሉ። በኢትዮጵያ አንድን ሰው ያለ አግባብ ስለመተንኮስ ወይም በሰውነት ስለሚደርሱ ጉንተላዎች ህጉም ምን ይላል? አቶ ደበበ ሀይል ገብርኤል በህግ ሙያ በማገልገል ላይ ይገኛል የማህበረሰቡን የህግ ንቃተ ህሊና ከፍ ለማድረግ በኢትዮጵያ ቴሌቪዥን ችሎት የተባለ ፕሮግራም በመጀመር ህጉንና አተገባበሩን ለማስተማር ጥረት አድርጓል በስልክ ከአዲስ አበባ አነጋግሬው ነበር ባጭሩ ስለ ህጉ እንዲገልጾልኛል። አሁን ፆታዊ ጥቃት ስንል በተለያየ መንገድ ይገለጻል። ከነዛ ውስጥ አንዱ አሁን ውይይቱ ላይ የቀረበው ነገር ነው። ሴቶችን መጎንተል ሊሆን ይችላል፣ መገላመጥ ሊሆን ይችላል፣ ምልክት ማሳየት ሊሆን ይችላል። የተለያዩ እንደዚህ አይነት ድርጊቶች ሊፈጸሙ ይችላሉ ና ይሄ ያው ፆታዊ ጥቃት ተብሎ ይገለጻል። ወደ እኛ ሀገር ህግ ስንመጣ የወንጀል ህጉ ላይ ፆታዊ ጥቃትን የሚመለከት ራሱን የቻለ ክፍል የለውም። አዲሱ የተሻሻለ የወንጀል ህግ እንግዲህ ከተሻሻለባቸው ምክንያቶች ውስጥ አንዱ የህፃናትና የሴቶች ጉዳዮች ናቸው። ግን በዚህ ህግ ውስጥ ራሱን የቻለ ፆታዊ ጥቃትን የሚመለከት የሚል ክፍል የለውም። አንዱ እንደ ክፍተት አድርጌ የማየው ይህንን ነው። እንደዚህ አይነት ነገር ቢኖር ኖሮ ትኩረት ያገኛል። ድርጊቱን በሚፈጸምበት ጊዜ ሊወሰን የሚችለው ነገር ከፍ ያለ ስለሚሆን ምናልባት የራሱን አስተዋጽኦ ያደረግ ነበረ ህጉ አስቀድሞ በመከላከል ረገድ። ስለዚህ ሴት ልጅ ተሰድብ ያለው ብላ መክሰስ መብት የላትም ማለት ነው። በጠቅላላው ነው ማንኛውም ሰው ወይም ደግሞ በሌላው ሰው ላይ በሚለው ነው እንጂ ሴት ወንድ በሚል እንደዚህ የተከፋፈለ ነገር የለውም። አንዳንዶቹን ለምሳሌ የጥቅ ምልክት በቃልም ሊሆን ይችላል፣ በድምፅም ሊሆን ይችላል። ማዋረድን በሚመለከት በወንጀል ህጉ ላይ የተቀመጡ አሉ። እንደዚሁም ከዛ አልፎ ደግሞ ቀላል የሚባሉ የሀይል ድርጊት ወይም ደግሞ የእጅ እልፊት የሚባሉ አሉ የተቀመጡ። እነዚህም እንዴት ነው ህጉ የሚያያቸው ካልን እንደ ቀላል ወንጀል ነው፣ በቀላል ወንጀል ውስጥ የሚፈረጁ ናቸው። የሚያስቀጡት ቅጣት አንዳንዶቹ ሶስት ወር ቀላል እስራት ሶስት መቶ ብር የሚያስቀጣ አለ። ለምሳሌ አሁን በአንድ ሴት ላይ ቀላል የሆነ የሀይል ድርጊት ለምሳሌ እጅ መጠምዘዝ ሊሆን ይችላል፣ ቆሻሻ ነገር መወርወር ይችላል ወይም መድፋት ሊሆን ይችላል። እንዲህ አይነት ድርጊት የፈጸመ ሰው ሊቀጣ የሚችለው መቶ ብር ወይም ስምንት ቀን እስራት ነው። እነ ጥቅሻን ይሄ ደግሞ በምልክትም እንደዚሁ ማስጨነቅን በሚመለከት የተቀመጡ ነገሮች አሉ። ግን ቅጣቱን አይተን በእርግጥም ጥበቃ ተደርጎለታል ስንል እሱ አጠያቂ ነው አለ። ግን በተለይ የተቀመጠው ቅጣት አነስተኛ በመሆኑ ተገቢውን ጥበቃ ህጉ ያደርጋል ለማለት ያስቸግራል። አድማጮቻችን በከተሞቻችን በሰፊው የተለመዱትን በሴቶች ላይ እየደረሱ ያሉትን የቃላት ጉንተላዎች፣ አንዳንዴም ያልተፈለገ የሰውነት ትንኮሳዎች ትክክል ነው ብላችሁ ታምናላችሁ? እነዚህን የተዘነጉ መብቶች ለማስከበር ምን መደረግ አለበት ትላላችሁ? ተነጋገሩበት። መስታወትን አመሰግናለሁ ለዝግጅቷ። ልንሰናበት ነው። በጣም አስጸያፊ ነው። በነገራችን ላይ ለአሜሪካም ለሀገሪቱም የሚጠቅም አይደለም። በጣም የሚያስጸይፍ ነገር ነው። ሪፐብሊካኖቹ ጥሩ ካንዲዴቶች አላቀረቡም፣ ብዙ ጊዜም ወሰዱ። የትራምፕ ጉዳይ በጣም የሚያስፈራ ነው። ጊዜያችን በመጣበቡ ከዶክተር ሰኢድ ሐሰን ጋር በአሜሪካ ፕሬዚደንታዊ ምርጫና የፖለቲካው ግለት ላይ ያደረግነውን ውይይት ለዛሬ እዚህ ላይ ቆም እናድርግና በሰሞኑ ዝግጅቶቻችን እንመለስበታለን። ሙዚቃ ልጋብዛችሁ። ናዝሬትን ታውቋታላችሁ? አስቴር ኃይለማርያም ነው ስሟ። ድንቅ ዜማ ታውጥታለች። የወሎ ሸበላ ነው የምትለው። የዜማውም የቃላቱም ደራሲ እኔው ነኝ ብላኛለች። የወሎ ልጅ ዘንድ ምን ወሰዳት? እርሷኑ ወደፊት በስፋት እናናግራታለን። ለዛሬ ግን እነሆ የወሎ ሸበላዋን አሁን የማጠቃለያ ዜና ይነበባል። የቻይና ፕሬዚደንት ሺ ጂንፒንግ ለታይዋንና ለቀጣዩ የነፃነት ዝንባል ያሉ መንግስት ጠንካራ ማስጠንቀቂያ ሰጥቷል። የሀገሪቱ ኦፊሴላዊ ዜና አገልግሎት ሹኖ በዘገበው መሰረት ፕሬዚዳንቱ ዛሬ በሀገሪቱ ፓርላማ ዓመታዊ ጉባኤ ላይ ባደረጉት ንግግር ቻይና የመገንጠል እንቅስቃሴን በማንኛውም መልክ በወሳኝነት ትገድበዋለች፣ ዳግም መገንጠል እንዲኖር በምንም አይነት አትፈቅድም ሲሉ በቁርጠኝነት ተናግረዋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ የጸጥታ ኃይሎች በሀገሪቱ የነበሩትን እስላማዊ መንግስት ነኝ የሚለው ቡድን ደጋፊዎችን ነቅለዋል ብለዋል። ዛሬ በመዲናይቱ ካቡል ለፓርላማ የመክፈቻ ንግግር ሲያደርጉ ጽንፈኛው ቡድን በአሁኑ ወቅት በአፍጋን ግጭት ውስጥ የሚሳተፍ አንዱ አካል ነው፣ የሚዋጋው ግን የራሱን ጽንፈኛ ርዕዮተ ዓለም ለማራመድ እንጂ ለጥቅሙም ሲል ነው እንጂ ለምንም አይደለም ብለዋል በአሁኑ ወቅት ዳዕሽን እያባረረች ያለችው አፍጋኒስታን ብቻ መሆኗን በኩራት ለመግለጽ እንችላለን። ከናንጋሃር እየሸሹ ነው። ገና አፍጋኒስታን መቃብራቸው ትሆናለች ሲሉም ፕሬዚደንት ጋኒ ዝተዋል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በፕሮግራሞቹ አዘጋጆችና አቅራቢዎች እንዲሁም በመላ ባልደረቦቻችን ስም በዚሁ እሰናበታችኋለሁ። ነገ በመደበኛ ፕሮግራሞቻችን እንገናኝ። ጤና ይስጥልኝ። በደናደ